የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ አርብ ታኅሳስ 17 2012 ዓ ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ። በእስልምና እምነት ተቋማት ላይ የደረሱ ጥቃቶችን የሚያወግዙ ሰልፎች በኢትዮጵያ የተለያዩ ስፍራዎች ተካሂደዋል። ቀደመውን ንብረት የተቃጠለውን መስጊድ እንደገና እንዲገነባ ካሳ እንዲከፈላቸው የአማራ ክልል መንግስትን ጥያቄ ለመጠየቅና ለማስገንዘብ ነው ዛሬ ይህንን ሰልፍ ያዘጋጀ ነው። ደሴ ላይ የተካሄደውን ሰልፍ ካስተባበሩት መካከል አንዱ የሆኑትን መኪን ፋንታውን ነው የሰማቸዋቸው። ዝርዝሩ ቆየት ብሎ ይደመጣል። የባስ ካፒቴኗ ሴት ነበረች። ባስ ካፒቴኗ ወርዳ ስታይ ምጥ ይዟት እንደተቸገረች አየች። ተሳፋሪውን አስወረዳ። በልጁና ሻር ጋርዳ አገላገለቻት። አሁን ደግሞ የሰማናቸው የአንበሳ ከተማ አውቶብስ አገልግሎት ድርጅት የህዝብ ግንኙነት ኃላፊ አቶ ተሾመ ንጋቱን ነው ከሁለት ዓመታት በፊት በአንደኛው አንበሳ አውቶቡስ ውስጥ ስለተወለደ ሕፃን የተናገሩበት ነው ዝርዝር ጉዳዩን ወደ በኋላ ላይ እናሰማችኋለን የሲኤንኤን ጀግኖች የዘንድሮ አሸናፊ ፍረዌኒ መብርሃቱ በመቀሌ ጀግና አቀባበል ተደርጎላታል በኪነ ጥበብ አፍታችን ደግሞ አማኑኤል ንጉሴ አብሮን ያመሻል ሰላምን ውስደሺው ከጉዳ አስገባርሺው አሎስን እያልሺው ባየሺው ውስጤን ብትረጅው ለፍታ ብትጎበኝ ኤን ጣፋጭ ሙዚቃ ቆይታችሁ ከእኛ ጋር ከሆናችሁ ኋላ ላይ ታዳምጣላችሁ። አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመው ነን። አስቀድመን የዓለምን ውሎ በአጭሩ የሚያስቃኙ ዜናዎችን እናካፍላችኋለን። ከአጫጭር ዜናዎች ጋር ተመልሰን ወደ እናንተ መጥተናል። በአማራ ክልል ሞጣ ከተማ የተከሰተውን የመስጊዶች መቃጠል ድርጊት በመቃወም በአዲስ አበባና የተለያዩ የኦሮሚያ ክልል ከተሞች ተቃውሞ ሰልፍ ተደርጓል። ዛሬ ተቃውሞ በተደረገባቸው አካባቢዎችም አብዛኞቹ በሰላም መጠናቀቃቸውን ቪኦኤ ያነጋገራቸው ሰዎች ገልጸዋል። ዘገባውን ያደረሰን ሙክታር ጀማል ነው። ካዛኪስታን ውስጥ ዛሬ አርብ ከዘጠና በላይ ሰዎችን ያሳፈረ አውሮፕላን ተጋጅቶ ቢያንስ አስራ ሁለት ሰዎች ሲሞቱ ከሃያ በላይ መቁሰላቸው ተዘግበዋል። የቤክ ኤር መንገድ የቤክ አየር መንገድ አውሮፕላኑ ከአልማት የዓለም አቀፍ አውሮፕላን ማረፊያ በተነሳ በጥቂት ደቂቃዎች ውስጥ ከግንባጥር ጋር መጋጨቱን ነው የካዛኪስታን የሲቪል አቪዬሽን መግለጫ አመላክተው ፎከር መቶ አውሮፕላኑ ወደ ዋናው ከተማ ኑር ስልጣን እያመራ እንደነበረ ተዘግበዋል። የአደጋው መንስኤ ምርመራ እስከሚጠናቀቅ አየር መንገዱና ካዛኪስታን ውስጥ ያሉ ፎከር አንድ መቶ አውሮፕላኖች በሙሉ ከበረራ ውጭ እንዲሆኑ ተወስነዋል። የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ የገዢ ፓርቲያቸው ሊኩድ ፓርቲ አመራር ለመምረጥ ትናንት ሐሙስ በተካሄደው ቅድመ ምርጫ ላይ አሸንፈዋል ከፍተኛ ድል ሲሉ ምርጫውን አሞግሰውታል። የሊኪድ አባላት ድምፅ ከሰጡ ድምጽ ድምጽ ሰባ ሁለት ከመቶውን ኔታንያሁ ያገኙት ሲሆን ተቀናቃኛቸው የቀድሞ የአገር ግዛትና የትምህርት ሚኒስትር ጌዲዮን ሳሐር ሀያ ስምንት ከመቶውን ድምጽ አግኝተዋል። የሞሮኮ ንጉሥ መሐመድን የነቀፉ ሕዝቡንም የተሳደቡ ብዙ ተከታይ ያላቸው ግለሰብ አራት ዓመት እስራት ተፈርዶባቸዋል። ሞሐመድ ሴካኬ ከእስራቱ በተጨማሪ 4100 ዶላር የገንዘብ መቀጫው ተጥሎባቸዋል። ባለፈው ወር ቪዲዮውን ዩቲዩብ ላይ እንዳወጡት በቁጥጥር ስር የዋሉት ሰው ከዚህ ቀደም ያወጧቸው ምስሎች ከመቶ ሺህ ጊዜ በላይ ታይተውላቸዋል። አድማጮቻችን ለአሁን ያሉን አጫጭር ዘገባዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። የጋቢና ጉዟችን ይቀጥላል። አሁን ዘርዘር ያሉ ዘገባዎችን ወደምናዳምጥበት ክፍል እንሻገራለን። የሲኤንኤን ጀግኖች የዘንድሮ አሸናፊ ፍሮሄኒ መብራቱ በመቀሌ የጀግና አቀባበል ተደርጎላታል። ይህንን የሚመለከተው ዘገባ በመቀጠል ይሰማል። ፍሬያት ጋይም ትባላለች። በገጠር ነው ተወልዳ ያደገችው። በአሁኑ ጊዜ የአምስተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ናት። የወር አበባ መቀበያ ወይም ደግሞ ሞዴስ ዘጠነኛ ክፍል እስክትደርስ አይታው እንደማታውቅ ትናገራለች። ፍሮዊን መብራቱ የሰራችው ስራ እንደሷ ላሉ በገጠር ላደጉ ልጆች ትልቅ መፍትሄ ነው ብላለች። ሁሉም በያዞ ለምሳሌ እሷ ለመስራት እሱ ለመስራት ብዙ እንደ ቅዥት ምናምን የሚያስቡት ብዙ ነበሩ። እሷ ግን አንድ ቀንም እንደዚህ ስቴጅ እንደሚደረግላት ታውቅ ነበረትና ከእሷ የተማርኩም እንደዛ ነው። ሁሌም መጀመር ያለብን በቀላሉ ነገር እንደመሆኑ እሷ የጀመረችው አሁን በቀላሉ ነገር ነው። እና ቀላሉ ነገርም ሌላ ሰው ሊስቅብህ ይችላል። ሌላ ሌላ ይችላል፣ ግን አንተ በቃ በአለማስለት ረግስ መጨረሻው መድረስ እንዳያለብህ ነው የተማርኩት። በተማሪቹ ሙያ ለፍሮዌኒ ለማገዝ ማቀዷን የገለጸችው ፍሬያች የፍሮዌኒ ምርቶች በትክክል ወደ ተጠቃሚዎች መድረሱና በተጨማሪም በሞዴስ አጠቃቀም ዙሪያ ለሴቶች የሚሰጡ ትምህርቶች መከታተያ አፕሊኬሽን ለመስራት ማቀዷን ትናገራለች። ሳሙኤል ገብረ ማርያም የተባለ ሌላ ወጣት በበኩሉ ፍሮዌኒ አስራ ሶስት ዓመታት የደከመችለት ስራ ውጤት ማግኘቱ በ ብዙ ትግልና ስራ ውጤታማ እንደምትሆን ማሳያ ነው ብሏል። የፍሮይኒ ሽልማት አሁን ያገኘችው በአለም አቀፍ ደረጃ ያገኘችው ሽልማት ለኔ ትልቅ የመነሳሳት ስራ ነው ብዬ ነው ማስበው። ሁላችንም ወደዚህ ዓለም የመጣ ነው አንድ ነገር ለመስራት፣ እሱንም ስራ ሰርተን ለማህበረሰባችን፣ ለሀገራችን ሳምቲንግ ሚኒንግፉል ሰርተን ማለፍ አለብን ብዬ የማስበው ነገር እሱን ሞር ስትሮንግሊ ብሊቭ እንደማድረግ ረድቶኛል። ሁላችንም ውጤት ሲባል ደግሞ በአንድ ቀን ወይም ደግሞ በአንድ ምሽት የሚመጣ ሳይሆን በጣም ብዙ ትግስት በጣም ብዙ ትጋት የሚያስፈልገው ስራ ስራ ያስፈልገዋል። ሳሙኤል እሱም ከጓደኞቹ ጋር በመሆን ህጻናት የትምህርት ቁሳቁስ እንዲያገኙ የበጎ ፍቃድ ድርጅት አቋቁሞ እየሰራ መሆኑን ይናገራል። እህቶች በገጠር ያሉትም በከተማ ያሉትም ሞዴስ ምን ያህል ውድ እንደሆነ እናውቀዋለን። እሱንም ብቻ ሳይሆን ስቲግማው መቀየር አለብን ብላ እየሰራች ነው። እኔ ነው ሞልክ እንደ ተማሪም እንደ የማህበረሱ ችግር ፈቺ እኔ በተማሪ ተማሪዎችን የሚረዳ ሌላ ራሳችን ያቋቋመው ቻሪቲ አሶሴሽን አለ ከአራት ዓመት ኬብሮን የሚባል እሱን ፋውንደር ና ስራ አስኪያጅ ነኝ። በአሁኑ እና በልጆች ትምህርት ኢጁኬሽን እየሰራ ነው። የተማሪዎችን ህይወት መቀየር ያለብን እሱን መግፋት ነው የምፈልገው። የፍሮዊን የሰራችው አለም አቀፍ ሪዋር የተገኘው መንገድ እኛ ክሬት ማድረግ ለማህበረሰባችን የሆነ ፕሮብለም ሶልቭ ማድረግ አለብን ብዬ ስለማስብ የተለያዩ ስራዎችን እንድንሰራ አእምሮዬን ሰፋ እንዳርግ ረድቶኛል። ዮርዳኖስ ቅዱስ አለሙ የተባለች በወልዱ ንጉስ ሁለተኛ ደረጃ ትምህርት ቤት የዘጠነኛ ክፍል ተማሪ ነች። በፍሮይኒ የሚሰራ የሚታጠብ ሞዴስ እሷና ጓደኞቿ እንደሚጠቀሙ ነግራኛለች። በዚህም ሴት ተማሪዎች ትምህርታቸውን በስነስርዓት እንዲከታተሉ እንዳገዛቸው ገልጻለች። እሷም እንደ ፍሮይኒ የተቸገሩት ለመርዳት ራዕይ አለኝ ብላለች። ሞዴስ የምትሰራ በነጻ የምታድል ለወጣቶች ና ለተማሪዎች ለመጀመሪያ ጊዜ ነው ያየሁት። እናም ለእኔ ሰማኝ ደግሞ ሴቶች በነጻ እንዲገለገሉ እና ወደ ጥሩ ደረጃ እንዲደርሱ አድርጋለች። እናም በጣም ነው የምናመሰግነው። እኔ እንደ ፍረወይኒ ለመድረስ እንደ እሷ ተሸላሚ መሆን በደንብ ትምህርቴን አጥንቼ እንደሷ ታታሪ ጎበዝ መሆን ፈልጋለሁ። ሰላማዊት ግደይ የተባለች ሌላ ወጣት በበኩሏ ፍሮይን የሰራችው ስራ መንግስት በሴቶች ንጽህና መጠበቂያ ግብር እንዲቀንስ ማንቂያ ደወል ነው ብላለች። የወር አበባ የተፈጥሮ ጸጋ ነው፣ ግን ደግሞ እንደ ኔጌቲቭ ነገር ነው ሲታይ የኖረው እስካሁን ማለት ነው። አንዲት ሴት እድሜዋ ሲደርስ በቃ የወር አበባ ይመጣል የግድ ነው፣ ግን ደግሞ ትምህርት ቤትም ሰው ያንቋሻታል፣ ታፍራለች፣ ትሳቀቃለች፣ ከስራ ከትምህርት ትቀራለች። ግን ይሄ ደግሞ በዚህ ሰዓት ትንሽ የተቀረፈ ነው። እንደ ነፍረወይኔ አይነት ሌሎች ሰዎችም በዚህ ዙሪያ ከሰሩ ደግሞ ተፈጥሮ መሆኑ ይታወቃል፣ መንግስትም ታክስ እንዲቀንስ፣ ተማሪዎችም እንዳያሳቅቁ፣ ሴት ልጆችን እንዲረዱ የሚያነሳሳ ነውእና ጥሩ ተግባር ነው ብዬ ነው ማስበው። ፍሮዬኒ ለእኔ የፈጠረችልኝ ስሜት እኔ ስለ ቸገረኝ ሳይሆን ሌሎችም የተቸገሩትን መርዳት እንደሚቻል ነው ያስተማረችን። ማለት እሷ ጥሩ ኑሮ ላይ ነው ያለችው፣ ሞዲስ በመግዛት አትጎዳም። ግን ሌሎች ሞዲስ መግዛት የማይችሉ ከትምህርት እና ከስራ ሊስተጓጎሉ የሚችሉ ሴቶችን በማሰብ ይህን ወጪ ቆጣቢ ሆነ፣ ለብዙ ጊዜ ለሁለት አመት ማገልገል የሚችል ሞዲስ ሰርታ እና በዚህ አመት ደግሞ የሴኔን ጀግና በመባለ። ትልቅ ኩራትና መነሳሳትን ይፈጥርብኛል። ወጣቶች የማህበረሰብ ችግር ፈቺ ስራዎች ከፈጸሙም በከፍተኛ መድረክ ስማቸው እንደሚያስጠሩ ፍሮይኒ ምስክር ነች ብላለች። ሰላማዊት ያሰብክበት ቦታ ላይ ለመድረስ ትጋት እንደሚያስፈልግ ነው የምማራ። ሌላ ሰው ቢሆን ተስፋ ቆርጦ ትቶታል። ሽልማቱም ያን ያክል ኑሮዋ ላይ ለውጥ ያመጣል ብዬ አላስብም። ለዚህ ነው መታወለው እርግጠኛ ነኝ። ግን ደግሞ መታወቋ ሌሎች ሰዎች ለዚህ ነገር እንዲያውቁ ስለሚያደረግ ነው እንደዚህ ያደረገችው። ና አንድ ሰው የሆነ አላማ ካለው አላማው እስኪሳካ ድረስ መስራት እንዳለበት መትጋት እንዳለበት ያስተምራል። ታዋቂ መሆን የሚፈልግ ይሁን ሰው መርዳት የሚፈልግ ሰው ሀሳቡ ትንሽ ነው ወይ አይሳካም ብሎ መቆም የለበትም። በየጊዜው እየሞከረ ግብ ላይ መድረስ እንደምችል ያስተምራል። ሰዎች የህብረተሰብ በተለይ የሴቶችን ችግር ለመቅረፍ እንዲነሳሱ በጣም የሚደግፍ ተግባር ነው። ይሄ ማለት የወር አበባ ብቻ አይደለም። የሴቶች ችግር የህብረተሰብ ችግር፣ ሌሎች ብዙ ችግሮችም አሉ እና ችግሮችን ለመቅረፍ ከትንሽ ተነስተህ ትልቅ ቦታ መድረስ እንደሚቻል የሚያሳይ ነው እና መነሳሳትን በጣም ይፈጥራል ብዬ አስባለሁ። ወይዘሮ ፍሮይን መብራቱ ሲኤንኤን የአመቱ ጀግና ብሎ የመረጣት ማርያም ሰባ ተብሎ የሚጠራ የሚታጠብ ሞዴስ ማምረቻ ፋብሪካ በመገንባት በአመት እስከ አንድ ሚሊዮን ሞዴስ በማምረት በትግራይ አፋርና ሌሎች የኢትዮጵያ ገጠር አካባቢዎች ለሚገኙ ሴቶችና ተማሪዎች የሚታጠብ ሞዴስ በማቅረቧ ነው። በዚህም የአንድ መቶ ሺህ ዶላር ሽልማት አሸናፊ ሆናለች። ለአሜሪካ ድምፅ ሙልጌታ አጽበሃን መቅለም። ሙልጌታ አጽበሃን እናመሰግናለን። አሁን ቀደም ብለን ወደ አስተዋውቅ ነው ዘገባ እናልፋለን። በአማራ ክልል ሞጣ ከተማ ላይ የደረሰውን የመስጊድ ቃጠሎና የንብረት ውድመት የሚያውግዝ ሰላማዊ ሰልፍ ዛሬ በደሴ ከተማ ተካሂዷል። ድርጊቱ የትኛውንም የእምነት ተቋም የማይወክል ነው የሚሉት ሰልፈኞቹ ድርጊቱን በፈጸሙ አካላት ላይ አስቸኳይ የሕግ ውሳኔ እንዲሰጥም ጠይቀዋል። መስፍን አድራጌ በዚያው ነበረ ዘገባ አለው መዳረሻቸውን ወደ ሆቴል ስቴዲዮም ያደረጉት በርካታ የደሴ ከተማ የእስልምና እምነት ተከታዮች በቅርቡ በምስራቅ ጎጃም በመስጊዶችና በንግድ ተቋማት ላይ የደረሰውን ጥቃት አሳዛኝና ለታሪካችን የማይመጥን ሲሉ አውግዘውታል። የሰላማዊ ሰልፉ ምክትል አስተባባሪ መኪን ፈንታው የአራት መስጊዶች ቃጠሎ ወደ መቶ አስራ አንድ የሚደርሱ ሱቆች መውደምና መዘረፍ ብሎም ትላልቅ ሆቴሎችና የንግድ ተቋማት ሙሉ በሙሉ የተቃጠሉበትና የወደሙበት ድርጊት እጅግ በጣም ከሀገራችን ወግና ባህል ያፈነገ አብሮ መኗኗርን አደጋ ላይ የሚጥልና በእጅጉ የሚሸረሽር ተግባር ስለሆነ አጥፊዎችን ቁሙ ለማለት እንደዚሁም ደግሞ በደል የተፈጸመባቸው ወንድሞቻችንን ከጎናችሁ ነን ለማለት፣ እንደዚሁም የወደመውን ንብረት የተቃጠለውን መስጊድ እንደገና እንዲገነባ ካሳ እንዲከፈላቸው የአማራ ክልል መንግስትን ጥያቄ ለመጠየቅና ለማስገንዘብ ነው ዛሬ ይህንን ሰልፍ ያዘጋጀነው። ድርጊቱ አብሮነታችን ላይ የተነጣጠረ ኢትዮጵያዊ እሴቶቻችንን የሚሸረሽር ነው የሚሉት ምክትል አስተባባሪው ለድርጊቱ መከሰት ምክንያት የሚሉትን ጠቅሰዋል። ሲንከባለል የመጣ የ የተዛነፈ የታሪክ ትረካው እሱ ላይ ይጀምራል። አንዱ ሃይማኖት መጤ ሌላ ሃይማኖት ነባር ወይም ባለቤት ተደርጎ የሚወሰደ የታሪክ ትርክ መቆም አለበት። ሁለቱንም ሃይማኖቶች የኢትዮጵያ ጨዋ ሕዝቦች ተቀብለው አላምደው መልሰው ለዓለም ሕዝብ አስተምረውበታል። እንደ ሀገርም ስናየው ሙስሊምና ክርስቲያኑ ምንም አይነት የመቃቀር ስሜት እና አድራጎት አልነበረውም። አሁን አሁን ግን ቁርሾ የሚፈነቅሉ ነገሮች እንደ አዲስ እየተቀሰቀሱ የመጡበት ሁኔታ ይስተዋላል። ለዚህም ሁለት መንስኤዎችን ያስቀምጣሉ። አንደኛው የፖለቲካ ፍላጎታቸውን በሃይማኖት አላብሰው ህዝቡ ላይ ለመጫን የሚፈልጉ ሰዎች ሊያነሳሱት እንደሚችሉ ግልጽ ነው። ሁለተኛው ግን እስላም ጠል የሆኑ ቀስቀሳዎች እየተላለፉ ሙስሊሙን በጥርጣሬ ሌላው ክርስቲያን ወገኑ ሙስሊሙን በጥርጣሬ እንዲመለከት እየተደረገ መጣልህ ሊወርህ ነው ሊገልህ ነው እየተባለ እየተቀሰቀሰ በዛ መልኩ ሰው እስላም ጠልነት እያዳበረ እንዲመጣ ተደርጎ የዛ ውጤት ማሳያ ሞጣ ላይ ያንን ቃጠሎ ፈጽሟል። ስለዚህ እንዲህ አይነት ችግሮች በሌሎች አካባቢ እዚህ በኋላ እንዳይከሰቱ ምን መደረግ አለበት? እኛ እንደ ሙስሊም ታሪካችን የሚያስተምረን ኢስላም ሰላም፣ ጎረቤትህ ተርቦ አንተ ጦም ካደርክ አማኝ አይደለህም ነው የሚለው። ጉርብትና ደግሞ በእምነት ብቻ ሳይሆን በማንኛውም ከእምነት ውጭ የሆነውም ሰው ይህን ነው እስልምና የሚያስተምረው። ይቺ ሀገር የሁላችንም እምነት የኢትዮጵያኖች በሙሉ የእስላም ክርስቲያን፣ እምነት የሌለውም አገር ስለሆነች ይህንን አስበን በዚህ መንፈስ በመከባበርና በመተማመን ላይ የተመሰረተች ኢትዮጵያን ለማንጣት መጀመሪያ እርስ በርሳችን መከባበር አለብን፣ መተማመን አለብን። አሁን ያለውን ውዘት አቁመን ሁላችንም ወደ ጠረጴዛ መተን መወያየትና በጋራ ሀገራችንን የምንገነባበትን መንገድ ለማመቻቸት ሁላችንም ለሰላም ለእርቅ እጃችንን መዘርጋት አለብን ብዬ አስባለሁ። ከማል ሁሴን እባላለሁ እዚህ ወደሴ ከተማ ነዋሪ በዚህ አማራ ክልል ላይ ፖለቲካቸው የከሰረባቸው ብዙ ድርጅቶች አሉ እምነትን ሽፋን አድርገው በጣም እየተንቀሳቀሱ ነው ፍንጭጭ ፖለቲከኞች አሉ ስለዚህ የእነሱም እጅ በዋናነት አለ ህብረተሰቡ ላይ ነው ችግር አይታየኝ አንድ ጋጦ ወጦች የሆኑ ግሩፖች እየጨፈሩ ስላቃጠለው አይደለም እነዚያ ሙሉውን ክርስትና ያለውን እምነት አይወክሉም ከኋላ ግን እጆች አሉ ስለዚህ ፌዴራል መንግስት በትኩረት ስላለ ቀጥሎም ስጋት አለን እኛ ስለዚህ የፌዴራል መንግስት በእርግጥ ስራ እንደበዛበት እናቃለን የእሱንም ፕሮግራም ለማበላሸት አንድ የሚኬድ ፕሮግራም ሊሆን ይችላል አሁን ላይ ግን የደረሰው አደጋ ከባድ ነው ነው። ይማሙ ባላለሁኝ የመጣሁት ከደሴ ከተማ ነው። ሰላማዊ ሰልፍ የወጣንበት ምክንያት ሞጣ ከተማ አራት መስጊድ ተቃጥሎብናል እና እኛ በሃይማኖታችን ኮረብታለን። እኛ ሰላም ይስፈን ብለን ነው ከመንግስት የምንጠብቀው እኛ መስጊዳችን ይከበርልን፣ ሃይማኖታችን ይከበርልን ብለን ነው። እዚህ ጋር ያሺው ላልሰለጠነው የአክራሪ ተግባር የሰለጠነ ምላሽ አለን። አንዳንድ ያልሰጠነው አሉ። እነዚያ ያልሰለጠኑት የሰለጠነውን ትውልድ ማሰደብ አይችሉም። ስለዚህ ሰላም መስፈን አለበት። መንግስት ትልቁ ኃላፊነት የዜጎቹን ብሎም ደግሞ የዜጎች ተቋሞች የሆኑ የሃይማኖት ተቋሞች የሆኑ ቦታዎችን የማስከበር የዛ ጥበቃ የማድረግ ያንን ተላልፎ የመጣን አካል በህግ አግባብ የመጠየቅ ግዴታ አለበት። አሁን አሁን ግን የሚስተዋለው ነገር ጥቃት ከመፈጸሙ በፊት መንግስት ቀድሞ የመከላከል ስራ መስራት ነበረበት። ለዚህም ደግሞ አበክረን ጥያቄያችን እያቀረብን ነው። መከባበር የሚጠቅመው ለሁላችንም ነው። ማቃጠል፣ ማውደምና መዝረፍ እውቀት አይጠይቅም የሚሉና ሌሎች መፈክሮችን ያነገቡት ሰልፈኞች ባለ ዘጠኝ ነጥብ የአቋም መግለጫውን يمكنك <applause> <applause> <applause> ከተማ የደረሰው ጥቃትና ውድመት ላይ በቀጥታ ሆነ በተዘዋዋሪ ተሳትፎ ያደረጉ፣ ለደረሰው ጥቃት ምቹ ሁኔታ የፈጠሩ የጥፋት ኃይሎችን በሕግ ቁጥጥር ስር እንዲሆኑ በማድረግ መሰል ድርጊቶች ዳግም እንዳይፈጸሙ አድርጎ ሊያስተምር በሚችል መልኩ እጅግ በተፋጠነ ሁኔታ ተገቢውን ቅጣት እንዲያገኙ እንዲያደርግ እንጠይቃለን። በአቋም መግለጫው ላይ እንደሰፈረው በጥቃቱ ጉዳት የደረሰባቸው ወገኖች ካሳ እንዲያገኙ፣ አንዳንድ የሀገር ውስጥ መገናኛ ብዙሃን ከጸር ጫሪ ነትና ከወገንተኝነት እንዲጸዱ ተጠይቋል። ሰላማዊ ሰልፉም በሰላም የተጠናቀቀ ሲሆን በሰሜን ወሎ ዞን ወልዲያ ከተማ ላይም ተመሳሳይ ሰልፍ መደረጉን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ኤደን እንግዲህ እንደምታስታውሽው የምዕራባውያኑን የገና በዓል እኛም እዚህ ስቱዲዮችን ውስጥ አክብረን ነበር። ሙዚቃም እንዲሁም ደግሞ ከበዓሉ ጋር የተገናኙ ነገሮችንም እያነሳሳን ከአድማጮች ጋር አክብረናል። ከሁለት ቀናት በፊት ነበረ። በዛ ቀን የአንበሳ ከተማ አውቶቡስ አገልግሎት ድርጅት ከአውቶቡሶቹ መካከል በአንዱ ውስጥ የተወለደ ሕፃንን ልደት እንዲሁ ሲዘክር ሲያከብር ውሏል። እንግዲህ ቀጣዩ የአንተ ዳሰሰ ነው። አንበሳው ኢብራሂም የተሰኘው ሕፃን ስለ ቀሰቀሰው የደግነት ስራ ይዘግብልናል። እናዳምጠው። የወይዘሮ በየነች ተስፋዬ ልጅ ስም የተወለደበትን ስፍራና ሁኔታ ዘካሪ ነው። አንበሳው አንበሳ ላይ ስለተወለደ እኔ ነበር ከገጠርሳ ወደ አስቆየ ነው። የአራት ቁጥር ላይ ነው። ታሪኩን የበለጠ እናፍታታው። የዛሬ ሁለት ዓመት ታኅሳስ አስራ ሦስት ቀን ድርስ ነፍሰ ጡር የነበሩት ወይዘሮ በየነች ከአንበሳ የከተማ አውቶቡሶች መካከል 24 ቁጥር ላይ የተሳፈሩት እናት ድንገት ምጥ ሲይዛቸው መላ ተሳፋሪ በጭንቀት ተመታ። ቀጥሎ የተከሰተውን የአንበሳ ከተማ አውቶቡስ አገልግሎት የሕዝብ ግንኙነት ኃላፊ አቶ ተሾመ ንጋቱ ያውጉናል። ቡራዩ በኩር አድርጎ ነው የሚሄደው። ድሬ የሚባል አካባቢ ነው እንደተጓዘ አውቶቡሱ ጥቂት ሰዎች መጫጫዋት ጀመሩ እና ባስ ካፒቴኗ ሴት ነበረች። ባስካፒቴኗ ወርዳ ስታይ ምጥ ይዟት እንደተቸገረ። በዚህ ሁኔታ ወንድ ልጅ የተገላገሉትን እናት አንበሳ የከተማ አውቶቡስ አገልግሎት ድርጅት አልረሳቸውም። አውቶቡስ ላይ እንግዲህ ምጧ ጊዜዋ እየደረሰ ያለች ሴት መቼም የሆነ የሚሰማት ነገር አለ። የምታውቀውና ና ችግር ስላለባት ነው አውቶቡስ ላይ የተሳፈረችው፣ የሚለውን ይዞ በሚያጣራበት ጊዜ እውነትም ችግር እንዳለባት ተረዳ። ስለዚህ ባላት የትምህርት ደረጃ ባላት እውቀት ባላት አቅም የስራ እድል ሰጣት እና መንከባከብ ጀመረ። እየሰራች ልጇን ታሳድግ ጀመረ። አሁን እኛ ጋር እየሰራች ነው አምና በአዲሱ አውቶቡሳችን ውስጥ የመጀመሪያ ዓመት ልደቱን አንደኛ ዓመት ልደቱን አክብረንለታል። ወትሮውንም ቢሆን በማህበረሰብ አገዝ ስራ ውስጥ በመሳተፍ ድርጅቱ አዲስ አለመሆኑን የሚያነሱት አቶ ተሾመ ለማሳያ ይሆን ዘንድ ድርጅቱ ለአምስት መቶ አካል ጉዳተኞችና ለሁሉም የአርበኞች ማህበር አባላት ነጻ ትኬት ስለ መስጠቱ፣ የአቅመ ደካማ ቤቶችን ስለ መጠገኑ ያነሳሉ ከዚያም ልፍ ሲል ደግሞ እንደገና አቃቂ ወረዳ እዚች ለአዲስ አበባ በጣም ቀርበ ወደ ዱከም ይጠቀል እዛ ወረዳ ውስጥ ለችግኝ ተከላ ሁለት ሺህ አስር ሐምሌ ስንሄድ እዛ ጋራው ላይ ለመትከል አንድ ትምህርት ቤት አየን። በቆርቆሮ የተሰራ ነው። ከአንደኛ እስከ አራተኛ ነው የሚያስተምረው። ስናይ ልጆቹን እጅግ አዘንን እና ይህን ትምህርት ቤት ለምን አንደግፍም ብለን የኦሮሚያ ልማት ማህበርም በቃ እኔ ለእናንተ እሰጣችኋለሁ እናንተ እንደምታደርጉ አድርጉት እናንተ አጠናክሩት ብለዋለን። ቤተ መጽሐፍት አዘጋጀንላቸው፣ ሰራንላቸው። ለቤተ መጽሐፍት የሚያገለግሉ ወንበሮች፣ መጽሐፍት ሰጠናቸው። በየጊዜው ድጋፍ እያደረግንላቸው ነው። ምናልባት ይህ ትምህርት ቤት ከዓመታት በኋላ አንበሳውን በተማሪነት ይቀበል ይሆናል። የአንበሳው እናት ወይዘሮ በየነች ህልምም ከዚህ ርቅም እኔ እንዲደርስ ልሚፈልገው ያው በትምህርቱም ላይም ያው በህይወቱም ላይ ሁሉ ነገር ጤነኛ ሆኑ የምመኝ ትልቅ ደረጃ እንዲደርስ ይፈልጋሉ። ወይዘሮ በየነች ለመቆያ የሚሆን ስራ በማግኘታቸው ደስተኛ እንደሆኑ ቢነግሩኝም አሁንም ግን የሚገፉት ኑሮ ቀላል እንዳልሆኑ አልደበቁኝም። ያው እንግዲህ ከኋላም በደንብ ችግር የለም፣ ሁሉ ነገር ያው ተረድተው ያው ሊረዱኝ ችለዋል። እግዚአብሔር ይስጣቸው። ያው እንግዲህ እግዚአብሔር ፍቃድ ቢሆንልኝ አሁን ያለሁበት ያው በቤት ኪራይ ላይ ነው። ደሞዝም በቂ አይደለም እና በጣም ያለሁበት አስቸጋሪ ህይወት ላይ ነው። አሁን እግዚአብሔር ያው ከልመናም አውጥቶኛል። ጭንቀት የመሱ ነበረ። እግዚአብሔር ደግሞ አስተካክሎ ይህን ዳቦ መግዣም ቢሆን ይሄ እንዲገባና እንዲሰራ ሰጠኝና ያንበሳ ድርጅት አመሰግነዋለሁ። በዚያ ዕለት የተወለደው ህፃን አሁን ሁለት ዓመት ሞልቶታል። የድርጅቱ ሰራተኞችና አስተዳደር የፈረንጆች ገና በሚከበርበት ቀን ልደቱን እንዳከበሩለትም ከአቶ ተሾመ ሰምተናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቢ ነው። ሀብታሙ እንግዲህ የዚህ ልጅ ጉዳይ በጣም ደስ የሚል ነው። አሁን አድጓል፣ ሁለት አመቱ ሆኗል። ሴትዮዋ ግን እናቱ አሁንም የሚኖሩበት አሳዛኝ አይነት አኗኗር እንደሆነ ነግረውኛል። እንግዲህ የሚያዳምጡ አድማጮችም አንዳች ነገር እንደሚያደርጉ ወይም እንደሚያስቡበት አስባለሁ። ው እስቲ እንግዲህ አሁን ደግሞ በሙዚቃ ዘና የምንልበት የጋቢና ጥበብ ታዛ ላይ ደርሰናል። አማኑኤል ንጉሴ በመድረክ ስሙ አማን ጅምር የተሰኘ ግማሽ አልበም ከሳምንታት በፊት ለአድማጭ በነጻ አድርሷል። እኛም ለቅምሻ ያክል ይዘንላችኋል። ለሙዚቃ ቅርብ በሆነ ቤተሰብ ውስጥ እንዳደገ የሚናገረው አማን ድምፃዊ ብቻ ድምፃዊ ከመሆን አልፎ የምህንድስና ምሩቅ ነው። ዜማ ግጥም ይጽፋል፣ ሙዚቃም ያቀናብራል። አሁን ደግሞ ራሱን የሚያስተዋውቅበት አምስት ስራዎች ያሉት ጅምር የተሰኘ አልበም ሰርቷል። ለእናንተ ለጋቢና አድማጮች ግብዣለሁ።

ሙሉ ተሰብስሎ ዘፈኖቹ ሀንድ ደቂቃ ያልዘልለ ስራ ኢፒድ ታሉ ውጭ ሀገር እኛ ሀገር ግን ስላልተለመደ ኮንሰፕቱ ግማሽ አልበም ብለን ሰይመነው ነው ነው እሱን ኮንሰፕት ለማስተዋወቅ ነው። ብዙ ጀማሪ አርቲስት ሙሉ አልበም የመስራት ችሎታ የለውም፣ ፋይናንሻሊ ስለዚህ ይህን አንስተን ለጀማሪ አርቲስት እኔ ንጅሰብስሎኩ ለዛው ላስተዋወቁ ብ አምስት ስራ የያዘ ነው። አምስት ሙዚቃዎች በአራት የሙዚቃ ስታይል ላይ ተለያይ ቀናበሩ እና የፈጀው ጊዜ ወደ ስምንት ወር አካባቢ ይፈጅቷል፣ ከፕሮዳክሽን እስከ ሚክስና ማስተር። ጀነሩ ፊዥን ነው። ብዙ ጊዜ የሚሰራው ፊዥን ሲባል የቮካል አፕሮቼ አረንቢ አርንቢ ኔን ሶል የሚባል ጃንራ ላይ ነው የሚያተኩረው። ግን ሀውስ እስከ ኔን ሶል ድረስ ይሰራል። አንድ ወር ሆኖታል ግን ለሽያጭ አልቀረበም። ግማሽ አልበም ስላልተለመደ መሸጥም አይቻልም ነገር Adminastru, așteptam tot link-ul, deja, și Salame, nu steașii, pe guda asta U, I'm a little bit of a አማን ኤልን እናመሰግናለን ለግብዣው። ግን አንድ የገረመኝ ነገር አለ። ኤደን አምስት ሙዚቃ አውጥቶ ነው ለመታዋወቂያነት የለቀቃቸው። በግማሽ አልበምነው ማለት ነው የተዋወቀን አልተለመደም። ደግነትም ሆነብን በአምስት። ምክንያቱም እኛ የምናውቀው ነጠላ ዜማ ተብሎ መጀመሪያ አንድ ነው እንጂ ከዛ ሁለት ከዛ ቢበዛ ሶስት ይሄዳል። አምስት ሙዚቃ ከአድማጭ ጋር ለመታወቅ የሄደበት መንገድ ደስ ይላል። አዲስ መንገድ ነው። አዎ ይሄ መንገድ እንግዲህ አልተለመደም። እናቱ ተወዛዋዥ እንደሆነች ነግሮኛል። ለሙዚቃ በጣም ቅርብ የሆነ ቤተሰብ ውስጥ ነው ያደግኩት ብሏል። ያው በሌላ ጊዜ እንግዲህ ሰፋ አድርገን እንግዳችን እናደርገዋለን። ይህን ወጣት ገና የ24 ዓመት ወጣት ነው። በደንብ ሙዚቃ ያቀናብራል። አሬንድ ቢና ሶለይ ላይ ነው እየሰራ ያሉት በሚቀጥለው የተለያል በምሽ ለመምጣት ነው እና የሰውን ምላሽ መስማት ፈልጋለሁ ነው ያለው። ደስ የሚል የሙዚቃ ዘመን የመጣ ይመስለኛል። አዳዲስ ድምጽ፣ አዳዲስ ዘይቤ አዳዲስ ሁኔታዎችን እየሰማን ነው። እኛም እንግዲህ ጋቢና የወጣቶች ቤት እንዲሆን እንፈልጋለን። የወጣቶች እልፍኝ እንዲሆን እንፈልጋለን። አማኑኤልን የሚመስሉ ጀማሪ ሙዚቀኞች ጅምራቸውን ከኛ ቢጀምሩም እንግዲህ መዳረሻቸው ሩቅና ብዙ እንደሚሆን እናስባለን። በጣም እናመሰግናለን ከካማኒኤል ጋር ለነበረን ቆይታ። ዘፈኑ እንግዲህ ይቀጥላል። የጋቢና ቪኦኤ ጉዛችንን በዚህ ላይ እናጠናቅና ከዘፈኑ ጋር እንተዋችኋለን። በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ፣ በፌስቡክ ቪኦኤ አማሃሪክ ብላችሁ አስተያየቶቻችሁን አድርሱን። ሀብታሙ ስዩምና የደንገርመው ከአቀናባሪያችን ሞክቢሊያ ቤሮ ጋር እስካሁን ድረስ አብረናችሁ ነበር።

¿Se